ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የትግራይ ሕዝብ በዚህ ሁለት ዓመት የሥልጣን ዘመኖ የተለያዩ በደሎችና ጭቆናዎች አሉ እየተፈጸመበት መሆኑ ያቃሉ ወይም እየመሩትም ነው። በትላንቱ የተወካዮች ምክር ቤት ስብሰባ የፌዴራል መንግስቱን የከሰሱት በምክር ቤቱ አንዲት የክልሉ ተወካይ ናቸው። የሰማችኋቸው ወንጀለኞች የሉም ትግራይ ክልሉስ ማለት አደለም፣ ጥፋተኞች የሉም ማለት አደለም። ደምረን ግን ትግራይ አያሰኝምና እባካችሁም፣ አንድ ሰው ሲወቀስ፣ ሁለት ሰው ሲወቀስ የትግራይ ህዝብ ተወቀሰ ወደሚል አንውሰደው። የትግራይ ህዝብ በሚሊዮን የሚቆጠር ትልቅ ህዝብ ነው። በሁለት ሶስት ሰዎች የሚወከል አደለም፣ በአንድ ፓርቲ የሚወከልም አደለም። በምክር ቤቱ አባላት ለቀረቡት ጥያቄዎች ምላሽ የሰጡት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ሙሉ ዘገባው ዜናውን ተከትሎ በሚሰማው የዕለቱ አቢይ ርዕስ ይቀርባል። የኮሮና ቫይረስ እና በጉዞዎች ላይ እያሳደረው ዓለም አቀፍ ፈተና ሌላው መጽሔት ትንታኔ የሚያቀርብበት ርዕስ ነው። ጤና ስጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ ሁለት ት 2012 ዓ ምት ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከእለቱ ዜና አቅራቢ ቆንጅ ይታየ ከቴክኒክ አቀናባሪው ንጉሥ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን በቅድሚያ ግን የሰዓቱን የአለም ዜና ከቆንጅ ይታየ ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ በኢትዮጵያ ባለፉት 24 ሰዓታት በተካሄዱ 4599 የኮሮና ቫይረስ ምርመራዎች 190 ተጨማሪ የቫይረሱ ተጋላጮች ተገኝተዋል። አጠቃላይ ቁጥሩ 2336 ደርሷል። ከኮሮና ቫይረስ በተገናኘ ሕመም የአምስት ኢትዮጵያውያን ሕይወት ማለፉንም የጤና ሚኒስቴር ዕለታዊ መግለጫ አስታውቋል። አጠቃላዩ በኮቪድ-19 ሳቢያ የሞቱት ሰዎች ቁጥር 32 መድረሱ ነው ህይወታቸው ያለፈው ሰዎች ከ32 እስከ 85 የዕድሜ ክልል ውስጥ የነበሩ ሶስት ወንዶችና ሁለት ሴቶች መሆናቸውን የጠቆመው የሚኒስቴሩ መግለጫ ሶስቱ ሰዎች በህክምና ማዕከል የነበሩ የተቀሩት ሁለቱ ግን ህይወታቸው ካለፈ በኋላ በአስከሬን ምርመራ ለቫይረሱ ተጋልጠው የነበሩ መሆኑ የተገኘ እንደሆኑ ነው ያመለከተው በሌላ በኩል በትናንቱ መግለጫ ላይ ከተገለጹት ሰዎች ውስጥ አስሩ ከዚህ ቀደም ሪፖርት ተደርገው በህክምና ማዕከል ያሉና ለክትትል ምርመራ የተደረገላቸው መሆናቸውን ጠቅሶ በመሆኑም ትናንት የተገለጸው የተጨማሪ የቫይረሱ ተጠቂዎች አሃዝ 136 የተባለው 126 ተብሎ እንዲስተካከል ጠይቋል። በትናንትናው ዕለት በአዲስ አበባና በሌሎች አካባቢዎች በድምሩ 18 ሰዎች ማገገማቸውንም የጤና ሚኒስቴሩ መግለጫ አክሎ አውስቷል። የራያ ቆቦ ወረዳ ከፍተኛ አመራሮችን ገድለዋል ተብለው የተጠረጠሩ ሁለት ሰዎች በቁጥጥር ስር ማዋሉን የሰሜን ወሎ ዞን ሰላምና ደህንነት መምሪያ አስታወቀ። ግድያውን ፈጽመው ለቀናት ተሰውረው ነበር የተባሉትን ተጠርጣሪዎች በቁጥጥር ስር ለማዋል ህብረተሰቡ ጋር ሰፊ ውይይት መደረጉን መምሪያው ጠቅሷል። የደሴው ዘጋቢያችን መስፍን አራጌ ዝርዝሩን ይዞ የአስቸኳይ ጊዜ አዋጁን በመጣስ ከተፈቀደው ሰው በላይ እንዳሳፈረ የተጠረጠረን የባጃጅ አሽከርካሪ በቁጥጥር ስር ለማዋል ጥረት ሲያደርጉ የነበሩት የወረዳው አስተዳዳሪና የአስተዳደርና ጸጥታ ዘርፍ ኃላፊው የተገደሉት ከቀናት በፊት ነበር። እንግዲህ ይውን ተከትሎ ድርጊቱን የፈጸሙትን አካላት በቁጥጥር ስር ለማዋል የጸጥታ ኃይሉ የተጠናከረ አሳሳ ሲያደርግ መቆየቱን የዞኑ ሰላምና ደህንነት መምሪያ ኃላፊ ኮሎኔል ኃይለማርያም አምባይ ለአሜሪካ ድምጽ ሬዲዮ በስልክ አስታውቀዋል። የጸጥታ ኃይሉ ስምር በማድረግ እና አጠቃላይ ህብረተሰቡን በማወያየት ችግሩን የፈጠሩ ሰዎች እንዲያዙ ጣቅስ ና ግዳዎችን በማነጋገር የገዳዮችን ቤተሰቦች በማነጋገር ውጭ እንዲሰጡ የተደረገው ወደ ህግ እንዲቀርቡ ተደርገው አሁን በማረሚያ ቤት ነው የሚገኙ። አሁን በቁጥጥር ስር የዋሉ ናቸው፣ ሁለት ናቸው። ይህ ማፈላለጉ ሁኔታ በጣም ጠቅር ያለ ትምህርት ነበር የሰጠነው። ፈጥኖ ለመያዝ አልተቻለም። አጠቃላይ በአካባቢው ተሸሽገው አድፍጠው ነበር የነበሩት። ይህንን ትኩረት አድርገን የጸጥታ ኃይሉም የፖለቲካ አመራሩም ባደረገው ጥረት ነው ጤና በማድረጋችን ነው። እጅ ድርጊቱን ፈጽመዋል ተብሎ የተጠረጠሩትና በጸጥታ ኃይሉ ሲፈለጉ የነበሩት ግለሰቦች ወንድማማቾች መሆናቸውንም ኮሎኔል ኃይለማርያም ጠቁመዋል። በሁለት አቅጣጫ ተበታትነው ነበረ። ወንድማማቾች ስለነበሩ ተነቃቅለው ነበረ የጠፉት። ሮቪት አካባቢ በሚባል ያው አካባቢ ነው። ተጠርጣሪዎቹ ዛሬ ሌሊትና ከትናንት በስቲያ ነው በቁጥጥር ስር ዋሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ማረፋቸውን የሀገሪቱ መንግስት አስታወቀ። የቡሩንዲ መንግስት በትዊተር ባወጣው መግለጫ የ56 ዓመቱ እንክሩንዚዛ በልብ ድካም ህመም ትናንት ሰኞ ምስራቅ ቡሩንዲ በሚገኝ ሆስፒታል ህይወታቸው እንዳለፈ አስታውቋል። ፕሬዝደንቱ በጽና መታመማቸው ትናንቱኑ ሲዘገብ የነበረ ሲሆን፣ ሆስፒታሉ በከባድ ወታደራዊ ጥበቃ ስር እንደነበር የቪኦኤ የማዕከላዊ አፍሪካ አገልግሎት ዘግቦበታል። እንክሩንዚዛ ቡሩንዲን ለሶስት የስልጣን ዘመን የመሩ ሲሆን ከአምስት ዓመታት በፊት ለሶስተኛ የስልጣን ዘመን ለመወዳደር በተነሱበት ጊዜ ተቃውሞና ብጥብጥ መቀስቀሱ፣ በመቶ ሺዎች የተቆጠሩ ዜጎችም ሀገር ጥለው እንደተሰደዱ የሚታወስ ነው። እንክሩንዚዛ ያረፉት በዘንድሮ ፕሬዝደንታዊ ምርጫ ላሸነፉት እሳቸው የመረጧቸው ተተኪ ኢቫሬስቴ እንዳሂሺሚዬ ስልጣን አስረክበው በነሐሴ ወር ከመሰናበታቸው በጥቂት ወራት ቀደም ብለው መሆኑ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት ነው። ወደ አለም አቀፍ የኮቪድ-19 ዜና እናልፋለን። የኒውዚላንድ ሕዝብ ኮሮና ቫይረስ ወረርሽኝን ለመከላከል ተጥለው የቆዩት የእንቅስቃሴ ክልከላ እርምጃዎች መነሳታቸውን ለማክበር ዛሬ በየምግብ ቤቱና ቡና ቤቱ ተሰብስቦ ውሏል። የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደን ከሁለት ወር በላይ ጸንተው ከቆዩት እገዳዎች እስካሁን ድረስ የቀጠሉትም እንደሚነሱ ተናግረዋል ድንበሮቿ አንግን ግን ለዓለም አቀፍ ጉዞዎች እንደዘጋች ትቆያለች ሲሉ ዘገባዎች አመልክተዋል። አዳነች ፍስሃዬ ሌሎችንም የኮቪድ-19 ዓለም አቀፍ ይዞታ ዜናዎች ያካተተ ዘገባ ይዛ ቀርባለች። ኒውዚላንድ በኮሮና ቫይረስ መዛመት ምክንያት ካለፈው መጋቢት ወር አንስቶ በጥብቅ የመንቀሳቀስ እገዳ ስር ከቆየች በኋላ ጠቅላይ ሚኒስትር ጃሲንዳ አርደርን አራት ደረጃ የነበረውን የእገዳ ስርዓት ወደ ዝቅተኛው ደረጃ አውርደውታል። ዓለም አቀፍ ጉዞን በሚመለከት ግን የሀገሪቱ በሮች እንደተዘጉ እንደሚቆዩ ታውቋል። በሌላ የኮቪድ-19 ዜና ደግሞ በዓለም ዙሪያ በሀገራቱ የተደረገው የመንቀሳቀስ እገዳ በሚሊዮኖች የሚቆጠሩ ሰዎችን በቫይረሱ ከመሞት ማትረፉን አዲስ በወጣ ጥናት ለማወቅ እንደተቻለ ተገልጿል። አውስትሪያ፣ ቤልጅየም፣ ብሪታንያ፣ ደኒማርክ፣ ፈረንሳይ፣ ጀርመን፣ ኖርዌይ፣ ስፔን፣ ስዊድን እና ስዊዘርላንድ ላይ በስራቸው እንዲቀጥሉ የማይገደዱ የስራ ተቋማትና የትምህርት ቤቶች መዘጋት ወደ 3 ሚሊዮን የሚሆኑ ሰዎችን ከህልፈት ሳያተርፍ እንዳልቀረ ኢምፔሪያል ኮሌጅ ለንደን የተባለው ታዋቂ ዩኒቨርሲቲ በአካሄደው ጥናት ተመስርቶ አስታውቋል በዩናይትድ ስቴትስ የተደረገ ሌላ ጥናት ደግሞ በቻይና በፈረንሳይ በኢራን በኢጣሊያ በደቡብ ኮሪያ እና በዩናይትድ ስቴትስ የተደረጉት የመንቀሳቀስ እገዳዎች 530 ሚሊዮን የሚሆኑ ሰዎች በኮሮና ቫይረስ እንዳይያዙ መርዳቱን አስታውቋል። የዓለም የጤና ድርጅት በበኩሉ የኮሮና ቫይረስ መዛመት መጠን በአውሮፓ እየተሻሻለ ቢሆንም በሌሎች የዓለም ክፍሎች እየተባባሰ ሄዷል ሲል ትላንት አስጠንቅቋል። ባለፉት አስር ቀናት ውስጥ በዘጠኝ ሀገራት ከ100 ሺህ በላይ የቫይረሱ በሽተኞች መገኘታቸውን፣ ትላንት ደግሞ በአንድ ቀን ውስጥ 136 ሺህ በሽተኞች እንደተገኙ መታወቁን የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አስታውቀዋል። አዲስ የተገኙት የቫይረስ በሽተኞች ሰባ አምስት ከመቶዎቹ አብዛኞቹ በላቲን አሜሪካና በደቡብ እስያ ባሉ አስር ሀገሮች መሆናቸውን ዶክተር ቴድሮስ ጨምረው ገልጸዋል። ስለ ኮሮና ቫይረስ ጉዳይ የሚከታተሉ የጆንስ ሆፕኪንስ ዩኒቨርሲቲ ባወጣው ሀዝ መሰረት በአሁኑ ወቅት በዓለም ደረጃ በኮሮና ቫይረስ የተያዙ ሰዎች ብዛት ሰባት ሚሊዮን አንድ መቶ አርባ ሁለት ሺ አራት መቶ ስልሳ ሁለት ደርሷል። በኮቪድ-19 ምክንያት ለበርካታ ሳምንታት ተዘግተው የከረሙት የደቡብ አፍሪቃ ትምህርት ቤቶች ተማሪዎች ወደ ትምህርት ገበታቸው እየተመለሱ ናቸው። ቀስ በቀስ እንቅስቃሴዎችን መልሳ እየከፈተች ባለችው ሀገር የመጀመሪያዎቹ ከሰባተኛ እስከ አስራ ሁለተኛ ክፍል ተማሪዎች ትናንት ትምህርት ጀምረዋል። ደቡብ አፍሪቃ ትምህርት ቤቶቹን ከአሁን በፊት ልትከፍት ሞክራ የመምህራን ማህበራት በቂ የእጅ ጓንቶችና የፊት ጭንብሎች ስላልቀረቡ ስራ እናቆማለን ብለው በመንቀሳቀሳቸው እንዳዘገየችው የሚታወስ ነው። መምህራን ስጋታቸውን ወደሚያሰሙባቸው ትምህርት ቤቶች ልጆቻችንን ስንልክ እንደማይጋለጡ እንዴት እርግጠኛ እንሆናለን ሲሉ የአንድ ተማሪ ወላጅ ስጋታቸውን ገልጸዋል። የትምህርት ቤቶች ሰራተኞች የተማሪዎቹን የሰውነት ሙቀት ይለካሉ፣ ጭንብልና የእጅ ጓንትም ይሰጣሉ። አንዳንድ ወላጆች ግን የትምህርት ቤቶችን ዝግጁነት ይጠራጠራሉ። የትምህርት ሚኒስትሯ ዝግጅቱን ሳያጠናቅቅ የሚከፈት ትምህርት ቤት የለም ሲሉ አስታውቀዋል። ደቡብ አፍሪካ ውስጥ እስካሁን ለኮቪድ-19 የተጋለጠው ሰው ብዛት ከ50 ሺህ አልፏል። ከ1 ሺህ በላይ በበሽታው ምክንያት ህይወታቸው አልፏል። በዩናይትድ ስቴትስ በፖሊስ እጅ ባለበት ህይወቱ ያለፈው ጥቁር አሜሪካዊው ጆርጅ ፍሎይድ የቀብር ስነ ስርአቱ በዛሬ እለት ይከናወናል። ከሁለት ሳምንታት በፊት የሚኒያፖሊስ ከተማ ነጭ ፖሊስ በጉልበቱ አንገቱ ላይ ተጭኖት ህይወቱ ማለፉን ተከትሎ በሀገሪቱ ዙሪያ ባያሌ ከተሞች የፖሊስን የጭካኔ አድራጎት የሚቃወሙ ሰልፎች ተቀጣጥለው ከርመዋል። ዛሬ በቴክሳሷ ሂውስተን ከተማ ለጆርጅ ፍሎይድ ቤተሰቡና ወዳጅ ዘመዶቹ በሚገኙበት የጸሎት ስነ ስርዓት ከተከናወነ በኋላ አስከሬኑ በሂውስተን ፖሊሶች ታጅቦ በአቅራቢያው ወደምትገኘው ፐርላንድ ከተማ ተጉዞ በዚያ በሚገኝ መካነ መቃብር ከወላጅ እናቱ ጎን ያርፋል ተብሏል። ትናንት ሰኞ በሺዎች የተቆጠሩ ሰዎች በሂውስተን ፋውንተን ኦፍ ፕሬዝ ቤተ ክርስቲያን ለጆርጅ ፍሎይድ አክብሮታቸውን ሲገልጹ ውለዋል፣ በሀዘንም ተሰናብተዋል። ሕይወቱ ባለፈበት ሚኒያፖሊስ ና በተወለደባት የሰሜን ካሮላይና ሬይ ፈርድ ከተማም የሀዘን ስንብት ተከናውኖለታል። በትናንቱ የስንብት ስነ ስርዓት ላይ የተገኙት የቴክሳስ አገረ ገዢ ሪፐብሊካኑ ግሬግ አበት ስለ ፖሊስ አሰራር ለውጦች በሚደረጉ ውይይቶች የፍሎይድ ቤተ ሰብ እንዲገኝ እናደርጋለን ብለዋል። ጆርጅ ፍሎይድ በከንቱ አልሞተም። የሱ ታሪክ አሜሪካና ቴክሳስ ለዚህ አሳዛኝ ጉዳይ በሚሰጡት ምላሽ ሕያው ሆኖ ይኖራል ብለዋል አገረ ገዢው። የዲሞክራቲክ ፓርቲው እጩ ፕሬዝደንታዊ ተፎካካሪ ጆ ባይደን ትናንት ከጆርጅ ፍሎይድ ቤተሰብ ጋር በሂውስተን ከተማ ከአንድ ሰዓት በላይ መወያየታቸውን የቤተሰቡ ጠበቃ ቤን ክራምፕ ገልጸዋል። ሐዘን አድምጠዋል፣ ሐዘኑን ተካፍለዋል ብለዋል ጠበቃው። በሌላ በኩል ጆርጅ ፍሎይድን እስኪሞት አንገቱ ላይ በጉልበቱ ከስምንት ደቂቃ በላይ የቆመበት ነጩ ፖሊስ ዴሪክ ክሱ ወደ ሁለተኛ ደረጃ ግድያ ወንጀል ከፍ ከተደረገ ወዲህ ለመጀመሪያ ጊዜ ትናንት ፍርድ ቤት ቀርበዋል። ፖሊሱ ከታሰረበት የከባድ ጥበቃ ወህኒ ቤት ለአጭር ጊዜ በቪዲዮ አማካይነት የሚኒያፖሊስ ፍርድ ቤት ችሎቱ ፊት ቀርቦ ብዙም የተናገረው ነገር እንዳልነበረ ነው የተገለጸው። ይህ በዚህ እንዳለ ፕሬዝደንት ዶናልድ ትራምፕ የፖሊስ ሰራዊቶች በጀት ይከልከሉ የሚሉ የአንዳንድ የተቃዋሚ ሰልፈኞችና አክቲቪስቶች ጥያቄ አስከፍቷቸዋል ሲሉ የዋይት ሃውስ ቤተ መንግስት ቃል አቀባይ ኬይሊ መክናኒ ተናግረዋል። ፕሬዝደንቱ ለፍሎይድ ሞት በሚሰጡ ምላሾች ዙሪያ የቀረቡ በርካታ ሀሳቦችን እያጤኑ ናቸው ያሉት ቃል አቀባዩ በዝርዝር ግን የገለጹት ነገር የለም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሰኔ 2 2012 ዓ ም የምሽቱ አስተናጋጃችሁ አሉላ አከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። በሁለተኛው አጋማሽ ስርጭታችን በሳምንታዊው ንግድና ምጣኔ ሀብት ፕሮግራም ይመለሳሉ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ የትግራይ ህዝብ ባለፉት ሁለት ዓመታት አድሎና በደል ተፈጽሙበታል ሲሉ በምክር ቤቱ አንዳንድ የክልሉ ተወካይ አባላት በትላንቱ የተወካዮች ምክር ቤት ስብሰባ ከሰሱ። ለምክር ቤቱ አባላት ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ውንጀላውን አስተባብለው ከሱዳን ጋር ያለውን የድንበር ጉዳይ አስመልክቶም ለቀረበላቸው ጥያቄ ውዝግቡ በሰላማዊ መንገድ እልባት የሚያገኝ መሆኑን ማስታወቃቸውን ጠቅሶ ጉዳዩን የተከታተለው የአዲስ አበባው ዘጋቢያችን መለስካቸው አመሀ ተከታዩን አጠናቅረዋል። ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት አባላት ከቀረቡላቸው አገራዊና ወቅታዊ ጉዳዮችን የተመለከቱ ጥያቄዎች መካከል ሁለት የምክር ቤት አባላት በትግራይ ክልልና በፌዴራል መንግስት መካከል አለ ባሉት ግንኙነት ላይ አተኩረዋል። እንደ ምክር ቤቱ አባላት አመለካከት ከሆነ ባለፉት ዓመታት ማለትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በትግራይ ህዝብ ላይ ከፍተኛ አድሎ እየተፈጸመ ይገኛል። አንዷ የምክር ቤት አባል በዚህ መልክ አቅርበውታል ከአዲስ አበባ መቀሌ ትግራይ የፌዴራል መንግስት ለሁለት ዓመታት መዘጋት ሳይበቃ በአየር ተጓጉዞ ዜጎች በነፃ ወደ ትግራይ እንዳይንቀሳቀሱ፣ ትግራይ የኢንቨስትመንት ስራዎች እንዳይስፋፉ፣ የተለያዩ አገሮች ዜጎች ትግራይ እንዳይሄዱ እንቅፋት በመፍጠር በመከልከል የትግራይ ህዝብ በማህበራዊ ኢኮኖሚያዊ አቅሙ እንዲዳከም እንዲደኸይ ሌት ተቀን ያለ መሰርቸት ከላይ እስከ ታች ታሪክ ይቀር የማይለው በደል ሲፈጸምበት በግልጽ እያየን ነው። ቀጥለውም ይህ አድልዎ በማን እንደተመራና ምን መልክ እንዳለውም በዝርዝር አስረድተዋል። የትግራይ ህዝብ በዚህ ሁለት ዓመት የስልጣን ዘመኖ የተለያዩ በደሎችና ተጽዕኖዎች አድልዎ እየተፈጸመበት መሆኑ ያውቃሉ ወይም እየመሩትም ነው። ለምሳሌ በትግራይ ክልል ተጀምሮ የቆሙ ወይም እየተጓተቱ ያሉት ስራዎች ለምሳሌ መቀሌ ሀራ ገበያ ባቡር መስመር፣ ባዕኻር አግሮ ኢንዳስትሪ፣ ሽሬ ኤርፖርት ተርሚናል ወዘተ ፕሮጀክቶች መጥቀስ ይቻላል። ጠቅላይ ሚኒስትር አብይ ያበክረው የትግራይን ህዝብ ከአንድ ግለሰብ ወይንም ቡድን በአንድነት ጀምሮ ማቅረብ ስህተት እንደሆነ በመልሳቸው መግቢያ አመልክተዋል። የትግራይ ህዝብ በኢትዮጵያዊነቱ የሚኮራ ጀግናና ለኢትዮጵያ ህዝብ አንድነት የተዋደቀና ዋጋ የከፈለ የተከበረ ህዝብ ነው ብለዋል። አክለውም ይሄ ማለት ወንጀለኞች የሉም ትግራይ ቅዱስ ማለት አይደለም፣ ጥፋተኞች የሉም ማለት አይደለም፣ የሚሳደቡ ሰዎች የሉም ማለት አይደለም ደምረን ግን ትግራይ ለማለት አያሰኝምና እባካችሁ አንቀላቅለው አንድ ሰው ሲወቀስ ሁለት ሰው ሲወቀስ የትግራይ ህዝብ ተወቀሰ ወደሚል አንውሰደው። የትግራይ ህዝብ በሚሊዮን የሚቆጠር ትልቅ ህዝብ ነው። በሁለት ሶስት ሰዎች የሚወከል አደለም፣ በአንድ ፓርቲ የሚወከልም አደለም። በዛ ስፋት ማየት ጥሩ ነው። ያ እንዳለ ሆኖ በቲፒኤልኤፍና በብልጽግና ወይም በሌሎች ፓርቲዎች መካከል አላስፈላጊ የሆኑ ጉንጭ አልፋ የሆኑ ውሃ የማይቋጥሩ ረብ የሌላቸው ክርክሮች እና ንግግሮች አሉ። እነዚህ አይጠቅሙ ነው። እነዚህ መተው ጥሩ ነው፣ መቀነስ ጥሩ ነው። ዴሞክራሲው ገና ስለሆነ በጅምር ስላለ አልፎ አልፎ ያው እንደዚህ አይነት ጫወታዎች አሉ። ጠቅላይ ሚኒስትር አብይ ቀደም ሲል የምክር ቤት አባሉ ያቀረቧቸው የበደዱና የአድሎ ማሳያዎች ናቸው ላሏቸውም ምላሽ ሰጥተዋል። ይህ እንደተጠበቀ ሆኖ የትግራይ ህዝብ ከለውጥ በኋላ ተጎድቷል የሚለው የተከበሩ የምክር ቤት አባል ያነሱት በጣም ያሳዝነኛል። ምክንያቱም ይሄ ምክር ቤት ስለሆነ በጀት አጽዳቂ። እኔ ወደ ስልጣን ስመጣ የትግራይ ክልላዊ መንግስት በጀት ሰባት ቢሊየን ብር ገደማ ነበር። ትግራይ ክልል ሆኖ ከተጀመረበት እስከ ለውጡ ድረስ የትግራይ ክልል ያደገው ሰባት ቢሊየን ድረስ ነው። አሁን ካቢኔ ያጸደቀው ሰሞኑን የሚቀርብላችሁ በጀት ሲመጣ ትግራይ አስር ነጥብ አራት ቢሊየን ገብቷል። አርባ ሁለት ፐርሰንት ነው በጀት ያደገው ትግራይ ከለውጡ በኋላ አርባ ሁለት ፐርሰንት እናንተ የምታውቁትና ያጸደቃችሁ በጀት አድጓል። ለውጡ ለትግራይ ህዝብ የመጣ ነው። ያ በጀት ምን ያክል ስራ ላይ ውሏል የሚለውን የክልል ምክር ቤት ነው የሚገመግመው። ያልገመግ አላቅም ቁጥጥር የሚያደርገው የክልል ምክር ቤት ግን አርባ ሁለት ፐርሰንት አድጓል። ይሄ እድገት ፕሮጀክት አይመለከትም፣ መንገድ አይመለከትም፣ ውሃ አይመለከትም፣ ዩኒቨርሲቲ አይመለከትም፣ ለክልል የሚሰጠው ብቻ ነው እያነሳው ያለው ጠቅላይ ሚኒስትሩ በበጀት ረገድ ባለፉት ሁለት ዓመታት በክልሉ የታየውን እድገት ካሳዩ በኋላም ከዚያ ውጪ በፌዴራል መንግስቱ የሚከናወኑ ያሏቸውን አያሌ ፕሮጀክቶችን ጠቅሰዋል። ከእነዚህም መካከል ለመቀሌ ከተማ የመጠጥ ውሃ ፕሮጀክት ዘንድሮ ብቻ የፌዴራሉ መንግሥት ወጪ አድርጓል ያሉትን አንድ ነጥብ ሶስት ቢሊዮን ብር ለማስረጃነትም ይፋ አድርገዋል። ስለ ወልዲያ መቀሌ የባቡር ሀዲድ ዝርጋታ ፕሮጀክትም ጠቅላይ ሚኒስትሩ አንስተው የፕሮጀክቱን ውድነት አስረድተዋል። ይገኛል የተባለውም የውጭ ብድርም ፕሮጀክቱ አዋጭ አይደለም በሚል ምክንያት ብድር ማግኘት እንዳልተቻለ አብራርተዋል። ያም ሆኖ ግን ፕሮጀክቱ ዛሬም እንዳልተቋረጠና አዝጋሚም ቢሆን ስራው እየተከናወነ እንደሆነ አስረድተዋል። ጠቅላይ ሚኒስትሩ ትናንት ከተወካዮች ምክር ቤት አባላት ከቀረቡላቸው ጥያቄዎች መካከል በሱዳን እና በኢትዮጵያ መካከል ባለው ድንበር ላይ ተፈጥሯል የተባለውን ችግር የተመለከተ ነበረ። በቅርቡ ሱዳን በኢትዮጵያ ድንበር ወታደሮቿን በማስፈር የአካባቢው ያሉ ባለሀብቶች፣ የአካባቢው አርሶ አደሮች ከስጋት ነጻ ሆነው ወደ ልማት እንዳይገቡ ስጋት ከመሆን በላይ ለወረዳው ሕዝብ የተሰራው መሰረተ ልማት ወይም የንጹህ ውሃ መጠጥ በሱዳን ወታደር እንደተከበበ የአካባቢው ማህበረሰብ ቅሬታውን ይገልጻል። ክቡር ጠቅላይ ሚኒስትር የሁለቱ ሀገራት ህዝቦች ጋርም ያለን ግንኙነት እንዲጠናከር እና በርካታ ዓመታት የፈጀው የድንበር ውዝግብ ከተለመደው ወጣ ባለመንገድ እና ጊዜ ሳይወስድ በመንግስት በኩል እየተሰሩ ያሉ ስራዎች ተግባራት አስተያየት ቢሰጡበት አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ የሱዳንንና የኢትዮጵያን ህዝብ የቆየና ወንድማማቻዊ ግንኙነት አስታውሰው የተፈጠረውን ችግር ሳያስተባብሉ በሰላማዊ መንገድ እንደሚፈታ አብራርተዋል። ከሱዳን መንግስት ጋር ሰፊ ንግግር እያደረግን ነው። ባለፈው ሳምንትን በሚቀጥለው እነሱም ጉዳዩ ሰላማዊ መንገድ እንዲፈታ ይፈልጋሉ። ልክኛ እንደምን ከሰው እነሱም ሚሊሻ እንደዚህ ያደረገን መሬት የገባችሁብን በገላጋይ ዳኛ ንዳኝ ብሎ ሚያስ ጥያቄ አለ። ግን ለጥይት የሚያበቃ አይደለም የተቻለ እኛ ተደራድረን ካልተቻለ፣ አፍሪካ ዩኒየን ገብቶ በድርድር የሚፈታ ጉዳይ ነው። ከዛ ያለፈ ለውጊያ የሚያበቃ ነገር የለውም። የኢትዮጵያ ሕዝብ መገንዘብ ያለበት እጅግ ቅርብ የሆኑ ወንድሞቻችን ጋር እኛም በማዋጋት ትኩረታችንን ማንሳት የሚፈልጉ ሚዲያዎች፣ ግሩፖች፣ ኃይሎች ቢኖሩም እኛ አሁን ትኩረታችን ህዳሴ ነው። አይናችን ከህዳሴ ላይ ስለማይነሳ በዚህ መንገድ ጊዜ የሚያባክኑ ኃይሎች ካሉም ትምህርት ቢወስዱ ጥሩ ነው። ከሱዳን ጋር ያለውን በሰላማዊ መንገድ የሚፈታ ይሆናል። ጠቅላይ ሚኒስትር አብይ በምክር ቤቱ አባላት ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በምዕራብ ወለጋ መንዲ ሆስፒታል ውስጥ ለይቶ ማቆያ ውስጥ የነበረ ግለሰብ ከኮሮና ቫይረስ ነፃ ከተባለ በኋላ ውጤቱ ስህተት መሆኑ መገለጹን የሆስፒታሉ የሕክምና ክፍል ኃላፊ ተናገሩ። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ግለሰቡ በአሁኑ ጊዜ ሕክምና ክትትል እየተደረገለት መሆኑንም አመልክቷል። ሌላ ለቫይረሱ የተጋለጠ ግለሰብ ደግሞ ውጤቱ ይፋ የሆነው ለተሻለ ሕክምና ወደ አዲስ አበባ ከሄደ በኋላ መሆኑን ሆስፒታሉ አስታውቋል። የህክምና ባለሙያዎችን ጨምሮ ከእርሱ ጋር ንክኪ ያላቸው ተብለው የተጠረጠሩ ግለሰቦች በለይቶ ማቆያ ውስጥ መሆናቸውም ተገልጿል። ናኮር መልካ ዝርዝሩን ይዟል። በምዕራብ ወለጋ መንዲ ከተማ ነዋሪ የሆነው ይህ ግለሰብ በተጓዳኝ በሽታ ተይዞ በግሌ የህክምና ተቋም ክትትል ሲያደርግ መቆየቱን ነው የመንዲ ሆስፒታል ህክምና ክፍል ኃላፊ ዶክተር ገመቹ ጉዲና የተናገሩት። ባለፈው ሳምንት አርብ ግንቦት 28 2012 ዓ ም ወደ ሆስፒታላቸው ለተሻለ ህክምና መምጣቱን ይናገራሉ። ዶክተር ገመቹ ይህ ግለሰብ የሚያሳያቸው አንዳንድ የህመም ምልክቶች ከኮሮና ቫይረስ በሽታ ጋር ስለተመሳሰለባቸው ተለይቶ ህክምናና ክትትል እየተደረገለት ናሙናውም ለምርመራ ወደ ነቀምቴ ሪጅናል ላብራቶሪ መላኩን ይናገራሉ። ሶሉሽን ተበሂሎ ከአንድ ቀንም በኋላ ውጤቱ ነጋቲቭ ተብሎ ወደ በኋላ አንድ ቀን በኋላ ደግሞ የትናንቱ እየትናንቱ ነበረ ውጤቱ ትክክለኛ ውጤቱ ፖዘቲቭ ነው ስለተባለ ልጁ ተመልሶ ወደ ቅዜን ሰንተር ሄደ። በፍለቱ ግን ብዙ ቤተሰቡ አካባቢ ሰዎች ልጁ ጋር ኮንታክት ነበረ። ሌላ ኮንታክት ሌላ ችግር ደግሞ ልጁ ለሌላ ኬስ ተመልሶ ወደ ውስጥ አርገቶ ነበረ። ያ ደግሞ እንደ ባለሙያ ትልቅ ክሰት ነው። ሰራ ኮሚኒቲውን በጣም ችግር ውስጥ ይወዳል። የግለሰብ ከሆስፒታሉ ለይቶ ማቆያ ውስጥ ወጥቶ በሰርግ ስነ ስርዓት ላይ መሳተፉ ተገልጿል። በአጠቃላይ ከስልሳ ሰዎች በላይ ጋር ንክኪ እንዳለው ነው የሕክምና ክፍል ኃላፊው የተናገሩት። ይህ ሁሉ የሆነው ደግሞ አንድ ቀን ባልሞላ ጊዜ ውስጥ መሆኑን ተገልጿል። ቅዳሜ ዕለት ውጤቱን ለሆስፒታሉ አሳውቁ የተባሉት የምዕራብ ወለጋ ዞን ጤና መምሪያ ኃላፊ አቶ መሰረት መንገሻ ውጤቱን ከማን እንደሰሙ ይናገራሉ ሰላም ደ ሜ ቤጊራሌ ኖሌራሌ መንዲራሌ የምርመራ ናሙናው ከተለያዩ ቦታዎች ነው የተወሰደው፣ ከቤጊ ኖሌ፣ እንዲሁም ከመንዲ ከዛም በኋላ ከመንዲ የምርመራ ውጤታችን ከምን ደረሰ ብለው ሲጠይቁን እኛ ደግሞ የነቀምቴ ሪጅናል ላብራቶሪ ማዕከልን ደውለን ጠየቅን። ከዛም ከእናንተ የመጡ ናሙናዎች በሙሉ ነፃ ናቸው ተባለን። በጣም ደስ ስላለኝ ከመንዲ ለጠየቁኝ ሰዎች የምርመራ ውጤቱ ነፃ መሆኑን በስልክ ደውዬ የነገርኳቸው፣ ነገር ግን ግለሰቡ ለ14 ቀናት በለይቶ ማቆያ ውስጥ መቆየት እንዳለበት አስጠንቀቂያቸው ነበር። ይሄ የሆነው ቅዳሜ ነበር። እሁድ ጠዋት ከነቀምቴ ሪጅናል ላብራቶሪ ተደወለልን። በትናንቱ ውጤት የተገለጸው ስህተት ነው ግለሰቡ በኮሮና ቫይረስ ተይዟል ሲሉ ነገሩ ማለት ነው። በእንዲህ አይነት ሁኔታ ነው ስህተቱ የተፈጠረው። የኮሮና ቫይረስ ናሙና በመመርመድ ላይ የሚገኘው የነቀምቴ ሪጅናል ላቦራቶሪ ማዕከል ኃላፊ አቶ ጌታቸው ሶሪ የመንዲውን ግለሰብ ውጤት ያወጣ ነውና ያሳወቅነው ግንቦት 29 2012 ዓ.ም ነው ይላሉ። በግንቦት 28 ተገለጸ ስላሉ ውጤትም እንዲያብራራሉ። ከኖሌ ካባ ቀድሞ የመጣ ናሙና ነበር። የመንዲውን ናሙና የመጣው ቆይቶ ነው። ቅዳሜ ዕለት የኖሌክ አባውን የምርመራ ውጤት፣ እሁድ ላይ ደግሞ የመንዲውን ነው የነገርናቸው። እኛ በቅዳሜ ዕለት ነፃ በማለት ያሳወቅናቸውን የምርመራ ውጤት የሁሉም ናሙናዎች መስሏቸው የተቀበሉ ይመስለኛል። ከዚህ ቀደምም ነፃ የሆነውን የምርመራ ውጤት ለዞን ስናሳውቅ በቫይረሱ የተያዙትን ግን ለኦሮሚያ ጤና ቢሮ እናሳውቅ ነበር። እነሱም መረጃውን የሚያገኙት በጤና ቢሮ በኩል ነው። ተመሳሳይ ስህተት ለወደፊቱ እንዳይፈጠር የምርመራ ውጤቱን ለኦሮሚያ ጤና ቢሮ እና ሕብረተሰብ ጤና ኢንስቲትዩት ብቻ እናሳውቃለን ያሉት አቶ ጌታቸው፣ ውጤቱም ለዞኑም ሆነ ሆስፒታሎች እንዲሁም ለሕብረተሰቡ መገለጽ ያለበት ይህንን ተዋረድ ጠብቆ መሆን አለበት። ለዋል። በመንዲ በኮሮና ቫይረስ መያዙ ከተገለጸ ግለሰብ ጋር ንክኪ ያላቸው ሰማንያ ግለሰቦች በለይቶ ማቆያ ውስጥ ይገኛሉ። ብለዋል ዶክተር ግመቹ እንደ መንዲ ሆስፒታል የህክምና ክፍል ኃላፊው፣ ከጤና ባለሙያዎች መካከልም በለይቶ ማቆያ ውስጥ ያሉ አሉ። እንዲህ ያለ የውጤት ስህተት የብዙ ሰዎችን ህይወት ችግር ውስጥ የሚያስገባ በመሆኑ ለወደፊቱ ጥንቃቄ መደረግ አለበትም ብለዋል። ኃላፊው በለይቶ ማቆያ ውስጥ የሚገኙ ግለሰቦችም ለ14 ቀናት በአስገዳጅ ሁኔታ ተለይተው መቆየት እንዳለባቸው አሳስበዋል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ተመዝጌን ጥላሁን ከመንዲ በመምጣት በሆስፒታሉ የህክምና ህክምና ክትትል እየተደረገለት ከሚገኘው ግለሰብ ውጭ ሌላ አንድ ግለሰብም በኮሮና መያዙን ትናንት አረጋግጠናል ብለዋል። ሁለት ሰዎች ናቸው። አንድ ነው። አንዱ ከመንዴ ወደኛ ሆስፒታል መጥተው አሁን ይገኛሉ። ሁለተኛው ሰው ደግሞ ከአልጆ ጉደቱ ወደ አዲስ አበባ ሄደው አሁን ህክምና እያገኘ ነው ማለት ነው። ውጤቱ ሳይወጣ ነው ፈራል ጠይቆ ወደ አዲስ አበባ ሄደ ማለት ነው። ስለዚህ ከእነሱ ጋር ያላቸው ሰዎች አሁን መንዴ ላይ የተለዩ ሰዎች አሉ። በተጨማሪም እዚህ ወለጋ ዩኒቨርሲቲ ተዘጋጀ አይ ሬዞሉሽን ኳረንታይን ሰንተር አለ እና ሰሶ ሰዎች ማለት በጣም የቅርብ እንዲክክ ያላቸው ሰዎች ማለት በወለጋ ዩኒቨርሲቲ ምን ያህል የጤና ባለሙያች ናቸው ለይቶ ማቆያ የገቡት ከአርጆ ሰው ጋር በተገናኘ አሉ። የተወሰኑ ሰዎች ራሳቸውን አይዞሌት አድርጎ ት እየጠበቁ ነው የምርመራ ውጤት ማለት በአጠቃላይ በዚህ ሰዓት እያንዳንዱ ሰው ሁሉም ሰው ኮሮና ብሽታ እንዳለው አስቦ ጥንቃቄ ማድረግ አለበት። ህብረተሰቡ ከመቼውን ጊዜ በላይ ራሱንና ቤተሰቡን ከኮሮና ቫይረስ ወረርሽኝ መጠበቅና የሕክምና ባለሙያዎችን ምክር ተግባራዊ ማድረግ የሚጠበቅበት አሁን ነው ሲሉም መልዕክት አስተላልፈዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። በኢትዮጵያ ኮቪድ-19 በኢትዮጵያ የኮቪድ-19 ወረርሽኝን በመዋጋት ረገድ የጤና ባለሙያዎችንና ህዝቡንም ለመርዳት የታለሙ የሞባይል አፕሊኬሽንስ በመስፋፋት ላይ ይገኛሉ ይለናል ተከታዩ ዘገባ። ደግሞ ኢትዮጵያውያን የዌብ ምህንድስና ባለሙያዎች የጤና ባለሙያዎች የቫይረሱን ስርጭት መከታተል፣ የታካሚዎች የህክምና ታሪክ ሰነዶችንና ሌሎችንም የጤና ጥበቃ መረጃዎችን መጋራት የሚያስችሉ ሰባት ዲጂታል መተግበሪያዎችን ሰርተዋል። መተግበሪያዎቹ ከተሞች አካባቢ በስፋት ጥቅም ላይ የዋሉ ይሁን እንጂ በገጠሮችና እንዲሁም የድሆች መኖሪያዎች አካባቢ ማዳረሱ ግን ፈተና ያለው መሆኑን ሲሞን ማርክስ ከአዲስ አበባ ባጠናቀረው ዘገባ አውስተዋል። ቆንጅታየ እንዲህ ያቀናብረዋለች። የ ሰላሳ ስምንት አመቱ የሶፍትዌር መሐንዲስ ሚካኤል እንዳለ ከኢትዮጵያ ከወጣ 20 አመት አልፎታል። ኢትዮጵያ ባለፈው መጋቢት ወር የመጀመሪያ የኮሮና ቫይረስ ተጠቂ አገሬ ላይ አገኘው ብላ ባስታወቀችበት ጊዜ ሚካኤል በሉን እነሳና እንርዳ የሚል ጥሪ በትዊተር በኩል አስተላለፈ። በውጭ ሀገር የምንኖር የኢትዮጵያ ልጆች ይሆን የሶፍትዌር ቴክኖሎጂ ባለሙያዎች፣ መሀንዲሶች የጤና ሚኒስቴርን ለኮቪድ-19 ምላሽ እንቅስቃሴዎቹ የሚጠቀምባቸው ሶፍትዌሮች በማዘጋጀት እናግዝ ሲል ተማጸነ። ከዚያም ሐኪሞች፣ የአርቲፊሻል ኢንቴሊጀንስ ባለሙያዎች፣ የመረጃ ግምገማ አዋቂዎች፣ ወዘተ በበጎ ፈቃደኝነት ያሰባሰበ የኢትዮጵያ የኮቪድ-19 ምላሽ ቡድን ተደራጀ። ሚካኤል የዚህ ስብስብ አስተባባሪ ነው። ሚካኤል እንዳለ በዋሽንግተን ዲሲ ለመንግስታዊ መስሪያ ቤቶችና ለበጎ አድራጎት ተቋማት የቴክኖሎጂ አገልግሎት ድጋፍ የሚሰጥ ብሌን ኮርፖሬሽን የተባለ ዋና ኃላፊ ነው። Slack channel and we start figuring it out how to help. በራስ ተነሳሽነት መነጋገሪያ መድረክ ፈጠርንና እንዴት መርዳት እንደምንችል መወያየት ጀምርን። ስብስባችን ፈጥኖ ትኩረት የሰጠውም የጤና ሚኒስትርን ስራዎች ሁለት ዘርፎች እንዴት ልናጠናከር እንችላለን የሚለው ላይ ነበር። አንደኛው ያተኮር ነው በቴክኖሎጂ ዙሪያ ነበር። ደግነቱ ያም በተመለከተ ከኛ በአንድ ቀን ቀደም ብለው የተጀመሩ አገር በቀል ስራዎች ስለነበሩ ፈጥረን መጠነ ሰፊ ጉዳዮች ላይ መርዳት የሚችሉ የሶፍትዌር ፕሮግራሞች ላይ መስራት ጀመርን። የእነ ሚካኤል እንዳለ የቴክኖሎጂ ጠበብ ሰራዊት ከኢትዮጵያ የጤና ሚኒስቴር እና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሶፍትዌር መሐንዲሶች ጋር በመሆን የጤና ሰራተኞችን በሙያቸው የሚረዱ አፖች ወይም መተግበሪያዎችን ሰርተዋል። እነዚህ መተግበሪያዎች የጤና ሰራተኞች ወደ ሀገሪቱ የሚገቡ ሰዎችን ማንነትና የሕክምና ታሪካቸውን ለመመዝገብ፣ ከኮቪድ-19 ህሙማን ጋር ንክኪ ያላቸውን ሰዎች የሚመለከቱ መረጃዎችን በሰነድ ለመያዝ ያገለግላሉ። የጤና ሚኒስቴር ከቫይረሱ ተጠቂዎች ጋር ግንኙነት ያላቸውን ሰዎች የሚከታተሉ ባለሙያዎች ታብሌት ኮምፒውተሮች ይዘው በማህበረሰቦች ውስጥ በቫይረሱ ተጠቅተዋል ተብለው የሚጠረጠሩ ሰዎችን እንዲለዩና እንዲመረምሩ ይደረጋል። እርግጥ ይህ አገልግሎት እስካሁን በስራ ላይ የዋለው በውሱን ደረጃ ቢሆንም ቴክኖሎጂው የጤና ባለሙያዎችና ሆስፒታሎችን በዘመናዊ መልኩ በትክክልና በፍጥነት መረጃ እንዲለዋወጡ እየረዳ ይገኛል። የኮቪድ-19 ወረርሽኝ ከመግባቱ በፊት የታካሚ መረጃዎች በአብዛኛው የሚያዙት በወረቀት ዶሴዎች ወይም ፋይሎች ነበርና በቅርቡ ስራ ላይ የዋለው አፕ ወይም መተግበሪያ ሶፍትዌር ነዋሪዎች ለቫይረሱ ተጋልጠው ከሆነ ራሳቸው ለባለሙያ ሪፖርት እንዲያደርጉ ወይም ደግሞ የሚጠረጥሯቸው ሰዎች ካሉ ለጤና ባለስልጣናት ጥቆማ እንዲሰጡ ይረዳል። ደቦ የሚባለው አፕ ደግሞ የዚህ አፕ ተጠቃሚ በሁለት ሜትር ርቀት ቀርቦ የተገናኘውን ሰው ቀርጾ በመያዝ ያ ሰው ወደፊት ለቫይረሱ ቢጋለጥ የነበሩትን ንክኪዎች ለማግኘት የሚረዳ ነው። በጤና ሚኒስቴር ከፍተኛ የጤና ኢንፎርሜሽን ባለሙያ የሆኑት ብሩ ተስፋ አበረ ያብራራሉ። also for decision makers you know ይህ መገልገያ በሬኮርድ ላይ አያያዝ ለቫይረሱ የተጋለጠ ሰው በቀደሙት 14 ቀናት ውስጥ ያገኛቸውን ሰዎች ዝርዝር መዝግቦ ለመያዝ ይጠቅማል። ይህ ዝግጁ ሆኖ ሙሉ በሙሉ ተግባራዊ መሆን የሚችል ነው። ችግሩ ያለው ታዲያ ሰው እንዲጠቀም በማድረጉ ላይ ነው። ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች ተከታትለው የሚለዩ ቡድኖች ይህን መገልገያ እነኛን ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች መዝግቦ ለመያዝ እንዲጠቀሙበት አጥብቀ መጠን እየገፋልን ቀስ በቀስም ቢሆን እየመጡ ናቸው። በእነዚህ ዲጂታል መገልገያዎች አማካይነት ቫይረሱ አግኝቷቸው እንደሆነ የሚመረመሩ ሰዎችን በየቀኑ የሚመረመሩት በሺዎች የሚቆጠሩ ናቸው። የምርመራ ውጤታቸውን በመላ ሀገሪቱ በ24 ሰዓት ውስጥ ለማጋራት ያስችላል። ያ ሲሆን ከቫይረሱ ነጻ የሆኑ ሰዎች ከለይቶ ማቆያ ፈጥነው ሊወጡ ይችላሉ። የመመርመሪያ ጥቅሎች በሀገሪቱ ወደ የትኞቹ ስፍራዎች እንደተላኩ ምን ያህሉ ጥቅም ላይ እንደዋሉና ምን ያህሉ እንደባከኑ ተከታትለው መረጃ የሚሰበስቡ አፖችም አሉ። አቶ ብሩ ተስፋ እንደሚያስረዱት እነዚህን አፖች ስራ ላይ መዋሉ በከተሞች አካባቢ እየተራመደ ቢሆንም ጥሩ የኢንተርኔት አገልግሎትና ስማርትፎን ተጠቃሚነት እጅግ በጣም ውሱን በሆኑባቸው ገጠራማ አካባቢዎች ያሉ የጤና ሰራተኞች እንዲጠቀሙበት ማድረጉ ፈታኝነት አለው። ይሄ መገልገያ በሬኮርድ አያያዝ ለቫይረሱ የተጋለጠ ሰው በቀደሙት 14 ቀናት ውስጥ ያገኛቸውን ሰዎች ዝርዝር መዝግቦ ለመያዝ ይጠቅማል። ይህ ዝግጁ ሆኖ ሙሉ በሙሉ ተግባራዊ መሆን የሚችል ነው። ችግሩ ያለው ታዲያ ሰው እንዲጠቀም በማድረጉ ላይ ነው። ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች ተከታትለው የሚለዩ ቡድኖች ይህን መገልገያ እነኛን ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች መዝግቦ ለመያዝ እንዲጠቀሙበት አጥብቀን እየገፋል እንጠልፋለን። ቀስ በቀስም ቢሆን እየመጡ ናቸው። የኢትዮጵያ የጤና ሚኒስቴር በገጠር አካባቢዎች የሚሰሩ ባለሙያዎች በአፖቹ መጠቀም እንዲችሉ በቪዲዮ አማካይነት ስልጠና እንደሚሰጥ አቶ ብሩ ተስፋ ገልጸዋል። ለኢትዮጵያ ሀገር አቀፍ የሕዝብ ቆጠራ ስራ እንዲውሉ ተዘጋጅተው የነበሩ ሰላሳ ሺህ ታብሌቶችም በገጠር የሚሰሩ የጤና ባለሙያዎች በእነዚህ አፖች መጠቀም እንዲችሉ ለማስቻል እየተሰራ መሆኑን አስታውቀዋል። የነ ሚካኤል እንዳለ ዓለም አቀፍ የበጎ ፈቃደኛ ባለሙያዎች ስብስብም ለኢትዮጵያ ዲጂታል አፖች ከመፍጠር ባሻገር ሌሎች ስራዎች ላይ ለመሰማራት መደራጀት ጀምረዋል። ሚካኤል እንደገለጸው እርዳታ ማሰባሰብ፣ ቬንቲሌተሮች የህሙማ መተንፈሻ አጋዥ መሳሪያዎችን ማደስ ና ሌሎችም በአጠቃላይ አስር የተለያዩ ስራዎች ላይ ለመሰማራት እየተዘጋጁ ናቸው። በቱርክ የሚገኙ አብዛኞቹ ሶሪያውያን ስደተኞች የኮሮና ቫይረስን መዛመት ለመከላከል ሲባል በሀገሪቱ በተደነገገውና በሰዎች እንቅስቃሴ ላይ በተጣለው ገደብ ሳቢያ ከስራ ተፈናቅለዋል። ሶሪያውያኑ ስደተኞች በሀገራቸው ሳሉ የቦምብ ድብደባና ይዘንብ የነበረውን ጥይት በመሸሽ ከቤታቸው ይሸሸጉ እንደነበረው ሁሉ አሁን ደግሞ ለወረርሽኙ ላለመጋለጥ ካደረባቸው ስጋት ሌላ ከመጠለያ እጦትና የረሀብ አደጋ ላይ መውደቃቸውን አስመልክቶ የተናገሩትን ጠቅሳ የአሜሪካ ድምጽ ዘጋቢ ሄዘር መርዶክ ከኢስታንቡል ያጠናቀረችውን ዘገባ ዝርዝር አዳነች ፍስሀዬ ታቀርበዋለች። እንዲት ትንሽ ልጅ ምግብ ፍለጋ በኢስታንቡል ከተማ መናፈሻ ቦታ ላይ ከሚገኝ ዛፍ የተቀጠፉ ቅጠሎች ለምግብነት ተቀቅለዋል። ሶሪያውያኑ ስደተኞች የሚኖሩበት ክፍል ዋጋ በከተማይቱ ርካሽ የሚባል ነው፣ በወር ሰላሳ ዶላር ብቻ፣ ለሶሪያውያኑ ግን በጣም ውድ ነው። ኢስመሃን የተባሉ ሶሪያዊ ስደተኛ ያብራሩታል። ያው አንድ አይነት ስጋት ነው ያለው ሶሪያ እያለን በቦምብ ድብደባ እንዳንገደል በመፍራት ከቤት አንወጣም ነበር። አሁን ደግሞ በወረርሽኙ ምክንያት ከቤት ለመውጣት አልቻልንም። ኢስመሃንና ቤተሰባቸው በመኪና መብራት ላይ ለሚቆሙ መኪና አሽከርካሪዎች የእጅ ማጽጃ ወረቀት በመሸጥ ይተዳድራሉ። ነገር ግን የኮሮና ቫይረስ ወረርሽኝ ከተከሰተበት ጊዜ አንስቶ እንዲህ አይነቱ ስራ ተከልክሏል። አብዛኞቹ ቱርክ ያሉት ሶሪያውያን በኦፊሴላዊ ስራ ላይ የተሰማሩ ባለመሆናቸው ዓለም አቀፍ ወረርሽኝ ባስከተለው ሁኔታ ምክንያት በቀድሞ ስራቸው ለመቀጠል አልቻሉም። ስለሆነም የቤት ኪራይ የመክፈል አቅም የላቸውም። የረድኤት ቡድኖች የተወሰነ የምግብና የገንዘብ እርዳታ በመስጠት እንዲሁም በሌሎች አቅርቦቶች ይረዷቸዋል። ነገር ግን በቂ ሆኖ አያውቅም። ዓለም አቀፍ ወረርሽኝ በዚህ መልኩ ከቀጠለ ልጆቻቸው ሊራቡ እንደሚችሉ ቤተሰቦቻቸው ስጋታቸውን እየገለጹ ነው። አከራዩ ኪራይ ካልከፈላችሁ ከቤት አስወጣችኋለሁ እያለ ይዘትብናል። እዚህ መኖር አትችሉም እያለን ነው። ቱርክ ቢያንስ ሦስት ነጥብ አምስት ሚሊዮን ስደተኞችን ታስተናግዳለች። በዓለም ካሉት ሀገሮች የበዙ ስደተኞችን አስጠግታለች። ነገር ግን በሀገሪቱ ስደተኞቹን ያለመፈለግ ሁኔታ ስር እየሰደደ በመሆኑ መንግስት ስደተኞቹ እንዲወጡ እየገፋፋ ነው። ቱርክ በኮቪድ-19 ወረርሽኝ ምክንያት እየደኸየች ስትሄድ የሀገሪቱ ተወላጆች በሶሪያውያን ስደተኞች ላይ ያላቸው ተቃውሞ እየበረታ መሄዱን ሶሪያውያኑ ይናገራሉ። ከቫይረሱ በፊትም ቢሆን ዘረኛነት ነበር። ሁሌም ቢሆን ወደ ሀገራችሁ ሂዱ ነው የሚሉን። ምግቡን ካፋቸው የምንነጥቃቸው ሆኖ ነው የሚሰማቸው። ነገር ግን እነሱ እንደሚሉት አይደለም። ሰርተን ነው ቤተሰባችንን የምንመግበው። መሐመድ በአሁኑ ወቅት ስራ አጥ በመሆናቸው በሀሳብ ምክንያት እንቅልፍ እንደሌላቸው ገልጸዋል። በሀገራቸው በሚካሄደው ጦርነትና በብዙ መንከራተት ምክንያት በብዙ ነገር ያለፉና የተሰቃዩ ሰው ቢሆኑም ለእሳቸው በጣም ከባድ የሆነባቸው ልጆቻቸው ራበን ሲሉ ምግብ ሊያቀርቡላቸው አለመቻላቸው መሆኑን ገልጸዋል። የኮሮና ቫይረስ የዓለም ፈተና በሆነበት በአሁኑ ወቅት አስቸጋሪ ከሆኑት ጉዳዮች አንዱ ከሀገር ሀገር መዘዋወር ነው። ከዚህ ቀደም ለጉዞ የሚያስፈልገው የሚሄዱበትን ሀገር መምረጥ ቪዛ አስቀድሞ የሚያስፈልግ ከሆነ ማዘጋጀት፣ የአውሮፕላን ቲኬት መቁረጥና የሚያርፉበትን ቦታ አዘጋጅቶ መጓዝ ብቻ ነበረ። አገሮች የኮሮና ቫይረስ ያመጣውን ችግር ተከትሎ ካስተላለፏቸው በቤት ውስጥ መቆጠብ ወይም እንቅስቃሴ ከተገደበበት ሁኔታ ለመውጣት እያደረጉ ባለው ጥረት ውስጥ በተለይ አሁን ክልከላዎቹ ወደሌሉባቸው ሀገሮች እንደ ቀድሞ ለጉብኝት የሚደረጉ ጉዞዎች በቀላሉ እንደማይጀምሩ እና ከዚህ ቀደም ከነበሩ ጉዞዎች የተለዩ እንደሚሆኑም ባለሙያዎች እየተናገሩ ነው። የአሜሪካ ድምጿ ዘጋቢ ማርያም አዲያሎ ያጠናቀረችውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች። የኮሮና ቫይረስ ወረርሽኝ የሰዎችን ከሀገር ሀገር የመጓጓዝ ልምድ ጨምሮ አብዛኛውን የዕለት ተዕለት አኗኗር ቀይሯል። በዘርፉ የተሰማሩ ባለሙያዎች እንደሚሉት አገራት በራቸውን ለጎብኚዎች ክፍት በሚያደርጉበት ወቅት እነዚህን አዳዲስ የኑሮ መንገዶች ለመልመድ ጊዜ መፍጀቱ አይቀርም። በኬኔቲኬት ኒው ሃቨን ዩኒቨርሲቲ የሚያስተምሩት ዶክተር ጃን ጆንስ ከዚህ በኋላ የሚደረጉ ዓለም አቀፍ ጉዞዎች ቀላል እንደማይሆኑ ይገልጻሉ። ሰዎች አሁንም መጓጓዝ የሚፈልጉ ይመስለኛል። እናም ተመልሰው ለሄዱባቸው የሚፈልጓቸው ሀገራት መቼና እንዴት ለጉዞ ክፍት እንደሚሆኑ እየተከታተሉ ነው። ነገር ግን ከሀገር መዘዋወር በተለይ መጀመሪያ ላይ ከባድ ይሆናል። በ2017 የተጠና ጥናት እንደሚያሳየው የዓለማችን አስር የጉዞ መዳረሻ ሀገራት መካከል ሜክሲኮ፣ ካናዳ፣ እንግሊዝ፣ ዶሚኒካን ሪፐብሊክ፣ ፈረንሳይ፣ ጣሊያን፣ ጀርመን፣ ስፔን፣ ጃማይካና ቻይና ይገኙበታል። ነገር ግን እነዚህ ሀገራት ጎብኚዎች ወደ ሀገራቸው እንዳይገቡ ወይም ሲገቡ ራሳቸውን አግለው እንዲቀመጡ የሚያደርጉ ትዕዛዞችን ጨምሮ የተለያዩ የጉዞ ክልከላዎችን አድርገዋል። በዚህ ጉዳይ ላይ የአለም አቀፍ ጉዞዎችና ቱሪዝም ካውንስል ኃላፊ የሆኑት ግሎሪያ ጉኤቫራ ያስረዳሉ። በአሁኑ ሰዓት እንግሊዝ ውስጥ ሁለት ሳምንት የሚቆይ ለይቶ ማቆያ ጊዜ አለ። ያ ማለት እንግሊዝ ውስጥ ሲገባ ለ14 ቀን ራስን ለይቶ ማቆየት ግድ ነው። ይሄ ምናልባት ከቤት መውጣት ክልከላው ሲጀምር ሰርቶ ሊሆን ይችላል። አሁን ግን ትርጉም አይሰጥም። ከልምድና ከሌሎች ሀገሮች እንዳየ ነው የተሻለ ትርጉም የሚሰጠው ምርመራ ማድረግ ነው። ከዚህም በተጨማሪ አሜሪካ ዜጎቿ ወደ ሌሎች ሀገሮች እንዳይጓዙ በውጭ ጉዳይ ሚኒስትሩ አማካኝነት ያወጣችው የጤና ማሳሰቢያ አሁንም እንዳለ ነው። ይህ አይነቱ ማሳሰቢያ የጉዞ ወኪል ድርጅቶችን በእጅጉ እየጎዳ ነው የሚሉት የፋና የጉዞ ወኪል ድርጅት ተወካይ አቶ ክብረት ወልድ አረጋይ ናቸው። ስራችን 98 ወይም 99 በመቶ ሞተዋል። በተለይ ባለፉት ሶስት ወራት መቶ በመቶ ሞተዋል ማለት እችላለሁ። በቃ ምንም ነገር የለም። ሰዎች አይደውሉም። የሚደውሉትም ከረጅም ጊዜ በፊት አስቀድመው ትኬት ገዝተው አሁን ገንዘባቸው እንዲመለስላቸው የሚፈልጉ ብቻ ናቸው። የዓለም አቀፉ አየር ትራንስፖርት ማህበር ተወካይ የሆኑት ፒተር ሴርዳ በበኩላቸው ሰዎች በአሁኑ ሰዓት ጉዞ ለማድረግ ሊፈሩ ይችላሉ። ለመጓዝ ቢፈልጉ እንኳን ጉዟቸው እንደተለመደው አይሆንም ይላሉ። በቀን ውስጥ ቀልጣፋ፣ ለደህንነት አስተማማኝና የተለያዩ ምቾት የሚሰጡ ከሁለት መቶ ሺህ በላይ በረራዎችን እናይ ነበር። አሁን ቢያንስ በቅርብ ጊዜ ውስጥ ያንን አናይም። የአየር መንገዶች ስራ ሲጀምሩ ተጓዦች አዳዲስ አሰራሮች ይጠብቋቸዋል። መንገደኞች የሙቀት መለካት፣ የአካል መራራቅ ራስን የማስተናገድ የፊት ጭንብል የማጥለቅ የጉዞ መቆጣጠሪያውን ለማለፍ ወይም በቼኪን ጊዜ የሚኖሩ አዳዲስ አሰራሮችና የመሳሰሉትን ሂደቶች ማለፍ ግድ ይላቸዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ አከበደ ነኝ። አሁን ለሁለተኛው አጋማሽ ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ንግድና ምጣኔ ሀብት ኮቪድ-19 በምጣኔ ሀብት ላይ የሚያሳድረውንና እያሳደረ ያለውን እጅግ የበረታ ጫና ይመለከታል። የዛሬው ምጣኔ ሀብትና ንግድ ዝግጅታችን በወረርሽኙ ሳቢያ ኢትዮጵያ አጠቃላይ ምርቷ እስከ 19 ቢሊዮን ብር ሊቀንስ እንደሚችል አስታውቃለች። የኢትዮጵያ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ የኮሮና ቫይረስ በኢትዮጵያ ምጣኔ ሀብት ላይ የሚያሳድረውን ጫና አስመልክቶ የአዲስ አበባው ዘጋቢያችን መለስካቸው አመሃል አቀረበላቸው ጥያቄ በሚሰጡት ምላሽ ይጀምራሉ ትክክል ነው እንግዲህ የጉዳቱ መጠን ከዘርፍ ዘርፍ ይለያያል ከተቋም ተቋም ከቦታ ቦታ ይለያያል አሁን እንዳነሳኸው በተለይ ሀይሎ ዘርፉ የቱሪዝም ዘርፍ ሆስፒታሊቲ በአጠቃላይ ሆቴል ብቻ አይደለም ከቱሪዝም ጋር ተገናኝቶ ያስጎብኚዎችም አሉ ከዛ ጋር የተገናኘ እንግዲህ ሰፋ ያለ ሰንሰለት ነው ያለው እና እዛ ዘርፍ ውስጥ ያሉ የኢኮኖሚ ተዋናዮች በጣም ከባድ ጉዳት ደርሶባቸዋል እዚህም ነው የመንግስት ምላሽ መጀመሪያ ላይ ከነዚህ ዘርፎች ጋር ዝርዝር ውይይት ነው የተደረገው። ምንድን ነው ሊደርስ የሚችለው ጉዳት እንዴት ይሄናቸው ጋር ዜ ነለስ የሚለው ላይ ሰፋ ያለ ውይይት ተደረገው። ሀሳቦች ተነስተው በባንኮች በኩል እነዚህን ተቋማት መርዳት እንዲቻል አንዱ የሊኩዊዲቲ ኢንጀክሽን ተጨማሪ ገንዘብ በባንኮች በኩል እንዲገባ የተደረገውም ለዚህ ነበር። ግን ከዛም በኋላ ያም በቂ ምላሽ አይደለም፣ የተለየ እይታ ይጠይቃል ዘርፎ ይባሉ እነዚህ ዘርፎች ምሳሌ ወለድ በመሰረዝ ብድራቸውን ለማሸጋሸግ በጣም በከፍተኛ ሁኔታ እንዲቀንሱ ባንኮች ተደርገዋል። በሌላ በኩል ደግሞ በአነስተኛ ወለድ ገንዘብ የስራ ማስኬጃ እንዲያገኙ። ለምንድነው እንግዲህ አላማው አሁን ገቢ እያገኙ ስላይደለ ሰራተኞቻቸውን ግን ለማቆየት እንዲችሉ። የብዙዎቹም የሆቴል ባለቤቶች ጥያቄ ምንድነው ይህቺን ሶስት ወር ስድስት ወር እንግዲህ ዲፔንስ ዓለም ወዴት እንደሚሄድ አናውቅም። ግን አጭር ጊዜ ስለሚሆን ይህን ጊዜ ሰራተኛ ሰንበትን ማቆየት እንድንችል እንዲሁም እየተዘጋጀን ድርጅታችን እያደስን ቱሪዝሙን ኦንላይን ፕሮሞት ያደረግን ይህንን ከባድ ጊዜ እንድናልፍ እንዲህ አይነት ስፔሲፊክ የሆኑ ድጋፎች ያስፈልጋሉ ብሎ ጠይቀው ይህንን ድጋፍ ነው መንግስት ያደረገው ማለት ነው። እና እንዳልከው ያኛው ዘርፍ በተለይ የበለጠ የተጎዳ ስለሆነ የተለየ ድጋፍም ነው የተደረገለት ማለት ነው። እንደው ለህዝብ መጠኑን ለማሳየት በዚህ ዘርፍ የተሰማራው የሰው የሰራተኛ ብዛት ያሰርም ቢሆንና ከዚህ ጋር የተያያዘው የህዝብ ብዛት ምን ያህል እንደሆነ ማወቅ ይቻላል። ወል እንግዲህ ይለያያል ቁጥሩ የትልቅ ሆቴሎችን ያለባቸው አጠቃላይ የባንክ ብድር ቢሊየንስ ነው። የህዝብ ሰራተኛ የምን አዲስ አበባ ያሉ የሆቴል ባለቤቶች ማህበር ብቻ ከአስራ አምስት ሺህ በላይ ሰራተኛ እንደያዘ ያነሳል። በሀገር አቅፍ ደግሞ ምን ያክል ከባድ እንደሆነ መገመት ሲሎ ግን ስለሆቴል ነው የምናነሳው። ቅድም እንዳልኩ ዘርፉ ሰፋ አርጎ ማለት ነው የሚጠቅመው። አስጎብኚው፣ ሾፌሩ በየቦታው የነጠባት የሚያቀርበው ያንን ሰፋ አርገ ካላየ በስተቀር ቁጥሩ አነስተኛ ሊመስል ይችላል። ግን እዛ ሴክተር ላይ ደምሶ ሼር ቱ ጂዲፒ የቱሪዝም ዘርፉ አነስተኛ ነው፣ ያው ሁለት ፐርሰንት በታች ነው። ግን የያዘው የሰው ሀይል በጣም ሰፊ ከመሆኑ አንጻር ጉዳቱ አነስተኛ ሊመት የምንሰጠው አይሆንም ማለት ነው። አሁን ባለንበት ደረጃ ጉዳቱ ያላገኛቸው የምጣኔ ሀብት ዘርፎች ይገኛሉ። የትኞቹ ናቸው? ያው እንግዲህ በንጽጽር ነው የምታነሳው አይደለም። በመቼም ወረርሲ ምነት አስቸጋሪ እንደሆነ ቃላቱ ናሳነትን መግለጽ ያለበትም ከባድ ፈተና ነው። ግን ይለያያል። በንጽጽር ደረጃ ለምሳሌ የግብርና ዘርፉ በተቻለ መጠን የበለጠ እንደውም ምርታማ እንዲሆን ለማድረግ ነው የተሞከረው። የምርት ልባቶች ሎ ሊደርሱ ከዚህ በፊት ስራ ላይ ያልዋሉ መሬቶች ጾማቸው እንዳያድሩ ያው አንዱ ዋና ትኩረታችን የህዝባችንን ደህንነት እና ኑሮን ጠብቅ ስንል የምግብ አቅርቦትን መረጋጋት ስለሆነ ፋክት የበለጠ ምርታማ እንዲሆን ነው የተደረገው። ሰው ከዚህ አንጻር የተሻለ ውጤት የምናይበትም ዘርፍ ነው የሚሆነው። ኮንስትራክሽን ዘርፉም የመሪያ አካባቢ በሰጋ ነው መጠን ሳይሆን፣ በተሻለ ሁኔታ በተለይ ካምፕ ላይ ያሉ አስፈላጊ ጥንቃቄ ተደርጎ ሰዎች እንዳይወጡ እንዳይገቡ ተደርጎ ስራቸውን እየሰሩ እንዲቀጥሉ የተደረገበት ሁኔታ አለ። ሰው ሬሌቲቭሊ የተሻለ ነው ከፈራ ነው አንጻር ማለት ትችላለህ። ኢንዱስትሪውም ላይ በተቻለ መጠን ማንፋክ ወደ ሌላ ስራ መዞር ያለባቸው ኤክስፖርት ላይ ሰማሩት ትንሽ የገበያ ችግር አለባቸው። እነሱም ሀገር ውስጥ እንዲያመርቱ ወይም ሌላ ለኮሮና ምላሽ የሚያግዙ እንደ ማስክ አይነት ነገሮች እንዲያመርቱ ለማድረግ ተሞክረዋል። በንጽጽር ነው የምታየው። በንጽጽር ስታየው አገልግሎቱ በተለይ ቱሪዝም በጣም ተቆርተዋል ብለ ከዛ ሌሎች ስትሄዳለህ ግን አንድም ዘርፍ ምንም አልሆነም ማለት አትችልም። ይህም ለምሳሌ ግብርና ብታነሳ ኦፋርም አክቲቪቲስ የምንላቸው ማህበራዊ መራራቁ ጉዳይ አጠቃላይ የኦፋርም አክቲቪቲስ ላይ አሉታዊ ተጽዕኖ ያሳድራል። ሰዎች ከአንድ ቦታ ሌላ ቦታ ስለማይሄዱ ማለት ነው። ግን በንጽጽር አይ ቲንክ የእኛን ግብርና አጠቃላይ ኢኮኖሚውንም በተሻለ ሁኔታ መጠንበቅ የቻለበት ሁኔታ ያለ ማለት ይቻላል። ቀደም ሲልም የውጭ ንግዱ እንቅስቃሴ በጣም አደጋ ላይ እንደሆነ ሲነገር ነበረ። በተለይ ማዕድናትን በተመለከተ እንደው ከዚህ ካለው ሁኔታ አንፃር ምን ይመስላል ዛሬ አሁን? አዎ እንግዲህ የውጭ ንግዱ ይሄ ከሌሎች ሀገሮች ጋር ባለ ግንኙነት ላይ የሚመሰረት ነው። እንዳልኩ ፍላጎት ሲኖር ነው አቅርቦት የሚኖረው። ይህም እንደ ምርት አይነት የሚለያየው ነው። አበባ ለምሳሌ የአበባ ዘርፎ በአጠቃላይ ሆርቲካልቸር በተለይ ደግሞ ፍሎሪካልቸር በተለይ መጀመሪያዎቹ ወራት አካባቢ በጣም በከፍተኛ ሁኔታ ነበር እየቀነሰው። አሁን አንዳንድ ሀገራት እየከፈቱ ስለሆነ በመጠኑ ማሰራራት ጀምረዋል። ግን ሙሉ አቅሙን ለመመለስ ጊዜ የሚወስበት ነው የሚሆነው። በሌላ በኩል እንደ ቡና ያሉ የኤክስፖ ዘርፎች በአጠቃላይ በዓለም አቀፍ ደረጃም ፍላጎቱ ስላልቀነሰ ስር ገና ሆነው የቆዩበት ሁኔታ አለ። የማዕድን ዘርፉ ግን አጠቃላይ መዋቅራዊ ችግሮች አሉበት። እንግዲህ የሀገር በቀል ማሻሻያችን ላይ አንዱ ትኩረት የሰጠነው ዘርፍ የቱሪዝምና ማዕድን የሆነ ታስታውሳለህ። የማዕድን ዘርፉ አንደኛ አነስተኛ ማድን ላይ ተሰማሩ ማይኒንግ የምንለው የተለየ ድጋፍ ይፈልጋል። በቴክኖሎጂ መታገዝ አለበት። ያው በእጅ የተቆፈረ ወርቅ አይሰበሰብም። ሶ ያንን የማዘመን ስራ እንደ አንድ ትልቅ ስትራቴጂ የያዝ ነው ስለሆነ፣ ሁለተኛ ትልልቆቹን ደግሞ የማድን አምራቾች የነበረባቸው የቴክኒካል እና የፖሊሲ ችግሮች በጣም በዝርዝር ታይተው የተፈቱ ስለሆነ፣ ይህ ዘርፍ በጣም የሚነቃቃ ና ትልቅ የእድገት ምንጭ ሆኖ የሚቀጥል ነው። አሁን ስፔሲፊክሊ በእነዚህ ወራት ላይ የሚቀዛቀዝ ቢሆንም ቶሎ ቶሎ ሊነሳና ሊያደግብ የሚችል ዘርፍ ማድን ነው ብለ ማንሳት ትችላለን። ኢንፋክት እንደ አንድ የእድገት ምንጭ ኒው ሶርስ ኦፍ ግሮስ ብለን ከለየናቸው ውስጥ አንዱ የማድን ዘርፍ ነው። ከዶክተር ኢዮብ ተካልኝ በኢትዮጵያ ገንዘብ ሚኒስቴር ሚኒስትር ዴታ ጋር ኮቪድ-19 በኢትዮጵያ ምጣኔ ሀብት ላይ ስላደረሰውና ከችግሩ ለመውጣት በመንግስት ስለተወሰዱ እርምጃዎች ያደረግነው ውይይት ሰፊ ነው። ቀጣዩን ክፍል ወደፊት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሀንና እንግዳውን ዶክተር እዮብ ተካልኝን ለዝግጅቱ አመሰግናለሁ። አድማጮች አሁን ወደ ተከታዩ ቅንብር እንለፍ። የዓለም ጤና ድርጅት የኮሮና ቫይረስ ባስከተለው ቀውስ የተነሳ ከሰሃራ በታች ባሉ አገሮች በወባ በሽታ የሚሞቱ ሰዎች ቁጥር በእጥፍ እንደሚጨምር እና በዚህ ዓመት 796 ሺህ ሰዎች ህይወታቸውን ሊያጡ እንደሚችሉ አስጠንቅቋል። በመላው ዓለም በወባ በሽታ ተጠቂነት ከፍተኛውን ድርሻ የያዘችው ናይጄሪያ ብትሆንም ዓለም መላ ትኩረቱን በኮቪድ-19 ወረርሽኝ ላይ አድርጓል። በዚህም የተነሳ አብዛኞቹ የወባ ህሙማን የሆስፒታሎችን እርዳታ ባለማግኘታቸው ለአደገኛ ችግር መጋለጣቸው መሆናቸውን አስታውቋል። በጤና ደህንነት ላይ ለመስራት በቅርቡ የተቋቋመውና ና ዌላ ሄልት የተባለው የናይጄሪያ ቴክኖሎጂ ድርጅት በወባ ምርመራ ሂደት ላይ ያለውን ክፍተት ለመሙላት እየሰራ መሆኑን አመልክቷል። ቲሞቲ ኦቤዙ ከአቡጃ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ብሌሲንግ አቹ ለቀናት ያስቸገራትን ትኩሳት ብትቋቋመውም አሁን አሁን ግን ምናልባት ወባ ሳይሆን እንዳልቀረ ጠርጥራለች። ለወትሮ ቢሆን ሆስፒታል በመሄድ ትመረመራለች። አሁን ግን በኮሮና ቫይረስ የተነሳ በአካባቢዋ ወደሚገኙ የማህበረሰብ መድኃኒት ቤቶች እየሄደች በአማራጩ የሚሰጠውን የወባ ምርመራ ታደርጋለች። ስለ ዌላ ዌልዝ ቅድመ ምርመራው እንዲህ ትላለች። እንደ ድሮ ቢሆን ኖሮ ለምርመራው ደምሰጥ እና ውጤቱን የሚቀጥለው ቀን ወይም ከአራት ሰዓታት በኋላ ተመልሰሽ ውሰጅሉ ነበር። አሁን ግን ወላ ኸልስ የሚባለው ድርጅት ውጤቱን የሚሰጠው እዚያውና ወዲያውኑ ነው። እንዲህ አይነቱን አገልግሎት የሚሰጡ በሺ የሚቆጠሩ መድኃኒት ቤቶችን በመላው ናይጄሪያ ዌላዌልዝ በዘረጋው የሞባይል ኢንተርኔት አማካኝነት ማግኘት ይቻላል። የዌላ ዌልዝ ቴክኖሎጂ በመላው ናይጄሪያ ያሉትን የአካባቢ መድኃኒት ቤቶች ይጠቀማል። ነዋሪዎች ወደ የሚኖሩበት አካባቢ በመሄድ የውባ በሽታን ቅድመ ምርመራዎችና ሕክምናዎችን በቅርብ እንዲያገኙ ያደርጋል። የመድኃኒት ቤት ባለሙያው ኦሉኩንጋ ኦሊያታን እንዲህ ብለዋል። I በቀን ውስጥ ከሚመጡት ሰዎች መካከል 60 ከመቶ የሚሆኑት የወባ በሽተኞች ተመሳሳይ የሆነ የህመም ምልክቶች አሏቸው። ለትኩሳት፣ የሰውነት ህመም፣ ብርድ ብርድ ማለትና አንዳንዶቹም እንደ ሳል ወይም ራስ ምታት ይኖራቸዋል። በስተመጨረሻ ህመማቸው የወባ በሽታ ሆኖ እናገኘዋለን። ስለዚህ በእርግጠኝነት የወባ በሽታ ቅድመ ምርመራዎችን እንዲያደርጉ እንመክራቸዋለን። ናይጄሪያ ከመላው ዓለም የወባ በሽታ ስርጭት 25 ከመቶ የሚሆነውን በመያዝ ከፍተኛውን ድርሻ ትይዛለች። ሆስፒታሎችን ከሚያጨናንቁ ህሙማንም አብዛኞቹ በወባ በሽታ የተጠቁ ናቸው። ከኮቪድ-19 ኮሮና ቫይረስ ወረርሽኝ በኋላ ከኮሮና ቫይረስ ውጪ ካሉ ህሟን ሳይቀር ቁጥሩ እየቀነሰ መምጣቱን ይገልጻሉ። የዌላዌልዝ ቴክኖሎጂ መስራች ኔቶ ኤክፔሜ ግን ድርጅታቸው የሆስፒታሎችን ስራ በማቅለል አማራጭ ማቅረቡን እንዲህ ይገልጻሉ። እየተስፋፋ ላለው የወባ በሽታ የምናደርገው የቅድመ ምርመራ ፕሮግራማችን ውጤት እያመጣ ነው። ምክንያቱም ሆስፒታሎች ያለባቸውን ጫና በማቅለል ህሙማንን በማከምና የኮሮና ቫይረስ ተጋላጮችን ህክምና በመከታተል ላይ ብቻ እንዲያተክሩ በማስቻሉ ነው። ባለፈው የዓለም ጤና ድርጅት በኮሮና ቫይረስ ወረርሽኝ ሳቢያ የሚደረገው የመከላከል እርምጃ በመቀነሱ ከሰሃራ በታች ባሉ አገሮች በዚህ ዓመት መጨረሻ የሟቾቹ ቁጥር በእጥፍ እንደሚጨምርና እስከ 769 ሺ ሰዎች ሊሞቱ እንደሚችሉ በመግለጽ አስጠንቅቋል። መንግስታዊ ያልሆኑ በጎ አድራጎት ድርጅቶችና ተቋማት በወባ በሽታ በከፍተኛ ሁኔታ በተጠቁ የናይጄሪያ አካባቢዎች የወባ ትንኞችን የሚከላከሉ መረቦችንና የሚረጩ መድኃኒቶችን መለገስ ላይ ያተኮሩ መሆኑንም ተጠቅሷል። በካቶሊክ እርዳታ ድርጅት የወባ መከላከያ ፕሮጀክት ኃላፊ ሶናቺ አዚሮ እንዲህ ብለዋል። ከኮሮና ቫይረስ ወረርሽኝ በፊት በነበሩት አስር አመታት በናይጄሪያ የወባ በሽታ በእጅጉ በመቀነስ አርባ ሁለት ከመቶ ወደ ሀያ ሶስት ከመቶ ወርዶ ነበር ያ ትልቅ ስኬት ሲሆን በሚገባ ደግሞ መጠበቅ ያለበት ውጤት ነው። በኮቪድ-19 የተነሳ ቀደም ሲል ያስመዘገብ ነው ውጤትን ማጣት የለብንም። የሰዎች መጠጋጋትና እንቅስቃሴ በተገደበበት ዘመን እንደ ብሌሲንግ ያሉት ናይጄሪያውያን ለወባ በሽታ ፈጣን የሆነ እርዳታ ማግኘታቸውና ከኮሮና ቫይረስም መጠበቃቸውን ለማረጋገጥ በዌላ ሄልዝ የተገኘው የቴክኖሎጂ ፈጠራ ፕሮግራም ለወባ በሽታ ለተጋለጠችው ናይጄሪያ አስፈላጊ ነገር ይመስላል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ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 ጎረቤቶች ናቸው። ባልደረቦች ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ at voanews.com. v o a l e a d e r s at voanews.com. ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችንም አብረን ነን። ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት ከምሽት ሶስት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ አስተ